ቮይስ ኦፍ አሜሪካ ላቀረብነው ቅሬታ ምላሽ ሳይሰጠን የብሔራዊ ፈተና ውጤት ይፋ መደረግ አልነበረበትም ያለው ደግሞ የትግራይ ክልል የትምህርት ቢሮ ነው። ይህንኑ መነሻ በማድረግ የመቀሌው ዘጋቢያችን ሙልጌታ አጽበሀ አንዳንድ የአዲግራት ከተማ የሁለተኛ ደረጃ ትምህርት ቤት መልቀቂያ ፈተና ተፈታኞችን አስተያየት ጠይቆ ተከታዩን አጠናቅሯል። በትግራይ ክልል አድግራት ከተማ በጽንሰታ ለማርያም ሁለተኛ መሰናዶ ትምህርት ቤት የ12ተኛ ክፍል ፈተና የወሰደችው ኮኮብ ካሕሳይ በዚህ ሳምንት በተለቀቀው ውጤት የጠበቀችውን ባለማግኘቷ ደስተኛ አይደለሁም ትላለች። በተለይ በአንዳንድ አካባቢዎች ፈተናው ተሰርቋል ተብሎ የሚገለጸውን ስሜቷ እንደረበሻት ነው የምትናገረው። ውጤቱ በጣም አሳዛኝ ነው ማለትም ከጠበቅኩት በታች ነው ሆኖ ያገኘሁትኝ። በዚህ ፈተና በጣም ተጎድቻለሁ። በተለይ በአፕቲቲድ ፈተና ዝቅተኛ ውጤት ነው ያመጣሁት። በጣም ሰርቻለሁ ብዬ አስቤ ነበረ ደግሞ በእኔ ብቻ አይደለም፣ ብዙ ተማሪዎች ናቸው እንደሱ ውጤት ያመጡት። ስለዚህም ተጎድቻለውን በጣም ክፉ ነገር ነው ብዬ ነው ማስበ። ሌላው በከተማዋ አጋዚ ሁለተኛ መሰናዶ ትምህርት ቤት የዩኒቨርሲቲ መግቢያ ፈተና የወሰደው ሁሉፍ ወልደ ገብርኤል በበኩሉ ፈተናው በተለይ የስኮላስቲክ አፕቲቱድ የጠበቀውን እንዳልሆነ ነው የሚገልጸው። ውጤቱ ዝቅተኛ ነው የመጣ በአፕቲቱድ ላይ ፈተና እንደጠበቁት መጣለኝ የኔ ብቻ ሳይሆን የሁሉም ጓደኞቼ የወረደ ውጤት ነው የመጣብንና ቢታይልን ደስ ይለኛል። የትግራይ ክልል ትምህርት ቢሮም የ12ኛ ክፍል ሀገራዊ ፈተና ውጤት ላይ ቅሬታ እንዳለው አስታውቋል። ቢሮው በፌስቡክ ገጹ ያወጣው መግለጫ እንደሚያሳየው ትግራይና ሌሎች ክልሎች በሀገራዊ ፈተና ላይ ቅሬታ ያላቸው ውጤቱ ይፋ መደረግ አልነበረበትም ብሏል። በሀገሪቱ የተፈጠረውን የጸጥታ ችግር ተከትሎ በአንዳንድ አካባቢዎች በሀገራዊ ፈተናዎች ላይ ኩረጃ በስፋት ታይቶ ስለነበረ ወደ ትምህርት ሚኒስቴር ቅሬታ አቅርበን ነበር ብለዋል። የቀረበው ቅሬታ እናየዋለን የሚል መልስ ተሰጥቶት ነበር። ነበር ሲልም ቢሮ ገልጿል። ነገር ግን ቅሬታው ሳይጣራ ቆይቶ ውጤት ይፋ ይደረጋል ሲባል ተመልሶ የትግራይ ትምህርት ቢሮ ቅሬታውን ሳይጣራ ውጤት ይፋ መደረግ የለበትም ብሎ እንዳሳወቀ ገልጿል። ይህንን ተከትሎ ደግሞ ሐምሌ 7 2011 ዓ.ም የ12ኛ ክፍል መልቀቂያ ፈተና ውጤት ይፋ መደረጉ ትክክል አይደለም ብሏል። መግለጫው በአማራ ክልል አንዳንድ ትምህርት ቤቶች በተለይ በባዮሎጂና ኬሚስትሪ የትምህርት አይነቶች የታየ ውጤት አሳሳቢ ነው ብሏል። በተጨማሪም በስኮላስቲክ አፕቲቱድ የ የሚታየውን የኮድ መቃየር ተከትሎ ተማሪዎችና ወላጆች ጥያቄ እያነሱ ናቸው ሲል አስታውቋል። ለአሜሪካ ድምጽ ሙልጌታ ጽባሃ አድግራት